The voice of America. Be away. በ25 እና በ31 ሜትር ባንድ እንዲሁም በናይልሳት ከአሜሪካ ድምፅ ራዲዮ የአፍሪካ ቀንድ አገልግሎት ከዋሽንግተን ዲሲ በቀጥታ በአማርኛ የሚተላለፍላችሁ የአርብ ታህሳስ 17 2007 ዓ.ም ዝግጅት ጀመረ። ጤና ይስጥልን እንደምን አምሽታችኋል! እንደምን አምሽታችኋል! ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባተና አዲሱ አበበ ነን። የምርጫ ታዛቢዎችን የምርጫ ሂደት እንደሚቃወም አንድነት ለዲሞክራሲና ለፍትህ ፓርቲ አስታወቀ። ምርጫ በተካሄደባቸው አካባቢዎች አምስት ሰው ተጠቁሙ፣ በቀጥታ አምስቱ እንዲያልፍ ነው እየተደረገው። ስለዚህ የራሱ መመሪያ ያልተከተለ በመሆኑ ነው የህዝብ ታዛቢዎች ምርጫ አልተካሄደም ብለን እናስበው። አቶ አስራት አብርሃም የአንድነት የህዝብ ግንኙነት ኃላፊ ናቸው። ቁማ ከተሰጠ በኋላ የሚያቀርቡት ቅሬታ ተቃውሞ ካለ የተቋሙ እድል እየጠየቅን ነው። ተቋሙ ባለባቸው በቀረበባቸው ፖለቲካ ፓርቲ አባል ናቸው የተባሉትን እየሰረዝን ነው፣ አልተቀበልናቸውም። የፖለቲካ ፓርቲ አባል ያልሆኑትን ግን ተቋሙ ያልቀረበላቸውን ይዘናቸዋል። ወይዘሮ ገነት ገብረ ዮሐንስ ከምርጫ ቦርድ ወረዳ ዘጠኝ ተገኝተው የምርጫውን ሂደት የመሩ ናቸው። ዝርዝር ዘገባው በአብይ ርዕስ ተይዟል። ከምሽቱ ዋና ዋና ዜና መካከል የአፍሪካ ህብረት ሞቃዲሾ ሶስት ጥቃት ያደረሱ ሶስት የአልሸባብ አጥቂዎችን ገደለ። ህንድ ውቅያኖስ የተነሳው ሱናሚ ማዕበል አስረኛ ዓመቱ ዛሬ ታስቦ አለ። ሩሲያ የደህንነቴ ስጋቶች ኔቶና ዩናይትድ ስቴትስ ናቸው አለች የሚሉ ይገኙባቸዋል። ፕሮዲውሰሩ ንጉሡ ታምሬ፣ ቴክኒሻኑ ሱሌማን ታራዋሊም ለምሽቱ ስርጭት ስቱዲዮ እንገኛለን። ክቡራትና ክቡራን አድማጮች አሁን የሰዓቱን ዋና ዋና የዓለም ዜና አዲሱ ያሰማናል። ሶማሊያ ዋና ከተማ ሞቀዲሾ ውስጥ የሚገኘውን የአፍሪካ ህብረት ጦር ሰፈር ትናንት ሐሙስ ካጠቁት ስምንት የአልሸባብ አማጽያን መካከል ሦስቱን እንደገደለ ህብረቱ አስታውቋል። አሚሶም በመባል የሚታወቀውና ሶማሊያ ውስጥ የሚገኘው የአፍሪካ ህብረት ሚሽን ቃል አቀባይ ለቪኦኤ እንደገለጡት በትናንቱ ጥቃት አምስት የህብረቱ ሰላም አስከባሪ አባላትና አንድ የውጭ ዜጋ የሥራ ተቋራጭ ተገድለዋል። ቃል አቀባዩ ኮሎኔል አሊ ሐሙድ የሶማሊያ ወታደራዊ ዩኒፎርም የለበሰው አማጺያን እንደምን አድርገው በከፍተኛ ደረጃ በሚጠበቀው ጦር ሰፈር መግባት እንደቻሉ ምርመራው እንደቀጠለ ነው ይላሉ። ይህም ሆኖ አሉ፣ ቃል አቀባዩ፣ የእኛን የተቀናጀ አሰራር በተመለከተ በእርግጠኝነት አንዳንድ ለውጥ መኖሩ አይቀርም። በአማጺው ቡድን ወታደሮች የተገደለው የውጭ አገር የኮንትራት ሰራተኛ ማንነት ገና አልተገለጠም። የሱናሚ እልቂት አስረኛ ዓመት ዛሬ አርብ በመላ እስያ ታስቦ በለ። የዛሬው መታሰቢያ በተለያዩ የባህር ዳርቻ መዝናኛ ስፍራዎችና በልዩ ልዩ የጸሎት ቤቶች የተከናወኑ ዝግጅቶችን ያካትታል። እንደ አውሮፓ አቆጣጠር በ2004 ታህሳስ በህንድ ውቅያኖስ የደረሰው ሱናሚ በትንሹ የ220,000 ህዝብ ህይወት እንዳጠፋ ይታወቃል። ይህ በወቅቱ በሬክተር መለኪያ 9.1 በተመዘገበ ርዕደ ምድር የተቀሰቀሰው ሞገድ በዚያ አካባቢ በ40 ዓመታት ውስጥ ያጋጠመ አደጋ መሆኑም ታውቋል። ትልቋ የእስያ ሀገር ተጠቂ የኢንዶኔዥያዋ አቺ ክፍለ ሀገር ስትሆን የኢንዶኔዥያው ምክትል ፕሬዚዳንት ጁሱፍ ካላል ዓለም ለዚህ አሰቃቂ አደጋ የሰጠውን አዎንታዊ ምላሽ በዛሬው የመታሰቢያ ቀን አስታውሰዋል። የዛሬው መታሰቢያ ቀን አሉ ለሰለባዎቹ ለመጸለይና የረዱንን ለማመስገን ብቻ አይደለም፣ ችግሮቹን በጋራ ጥረት እንደምን ማስወገድ እንደምንችል ቆም ብለን እንዳስብ እንደምናስብ ለመቻል ነው ብለዋል። ምክትል ፕሬዚዳንቱ ሱናሚ ኃይለኛ የውቅያኖስ ማዕበል የሚያስከትለው ከጎርፍ ጋር የተቀላቀለ ማዕበል መሆኑ ይታወቃል። ሩሲያ አዲስ ባወጣችው ወታደራዊ ዶክትሪን ወይም መርህ ለብሔራዊ ደህንነቴ ኔቶና ዩናይትድ ስቴትስ ዋናዎቹ ስጋቶቼ ናቸው አለች። ፕሬዚዳንት ቭላዲሚር ፑቲን ናቸው አዲሱን ወታደራዊ መርህ በማጽደቅ ዛሬ ይፋ ያደረጉት። የመርሁ ዋና ጭብጥ ግን ከቀድሞው ብዙም እንደማይለይ ተመልክቷል። አዲሱ የሩሲያ ወታደራዊ መመሪያ ኔቶ ማለት የሰሜን አትላንቲክ የጦር ቃል ኪዳን ድርጅት እያደረገ ያለው የመስፋፋት ፖሊሲ ትልቁ ስጋት ነው ብሎ አስቀምጧል። አንዲት የኔቶ ቃል አቀባይ ሲናገሩ ድርጅታቸው መልስ ከመስጠቱ አስቀድሞ የዚህን የሩሲያ አዲስ መርህ ይዘት ካጤነ በኋላ በአስፈላጊው ሰዓት መልስ ይሰጥበታል ብለዋል። በመጨረሻም ሶሪያ በእስላማዊ መንግስት ተዋጊዎች ቁጥጥር ስር በሚገኙ አካባቢዎች ባካሄዳቸው መንግስታዊ የአየር ጥቃት በትንሹ 37 ሲቪሎች መገደላቸውን የሶሪያን ውዝግብ የሚከታተለው ቡድን አስታወቀ። የሶሪያ ሰብአዊ መብት ተከራካሪ ቡድን እንዳስታወቀው አልባብ እና ቋባሲን በተሰኙት አካባቢዎች በተካሄደው የአየር ጥቃት ከሞቱት መካከል ስድስት ሕፃናትና ሁለት ሴቶች ይገኙባቸዋል። ይኸው ዋና ቢሮው ሎንዶን የሆነው የመብት ተሟጋች በትላንቱ ጥቃት የሞቱት ሰዎች ቁጥር ሀያ አንድ ነው ብሏል። በዚህ ሳምንት መጀመሪያ ላይ የእስላማዊ መንግሥት ተዋጊዎች አንድ ዮርዳኖሳዊ ፓይለት በሰሜን ሶሪያዋ ራቃ ውስጥ መማረካቸው አይዘነጋም። ዩናይትድ ስቴትስና ዮርዳኖስ አውሮፕላኑ ተከስክሶ ነው የወደቀው ሲሉ አማጽያኑ ደግሞ በተኩስ ነው የጣል ነው በማለት ይከራከራሉ ዜናው አበቃ አመሰግናለሁ አዲሱ ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11910፣ 11965 እና 12140 ኪሎ ኸርዝ በ31 ሜትር ባንድ በ9435 እና በ9755 ኪሎ ኸርትዝ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታህሳስ 17 2007 ዓ ም ምሽት ፕሮግራም ነው። የአውሮፓው 2014 ዓ ም ሊጠናቀቅ አምስት ቀናት ካንድ ሌትስ ቀርተዋል። ዓመቱ በዓለም ዙሪያ ምን ይመስል ነበር? በሰሞኑ ዝግጅቶቻችን ጎላ ጎላ ያሉትን መለስ እያለ መቃኘት ጀምረናል። በዚህ ምሽትም የተወሰኑትን ክንዋኔዎች እንዳስሳለን። በቅድሚያ የዕለቱ አብይ ርዕስ ዘገባ ይቀርባል። አንድነት ለዴሞክራሲና ለፍትሕ ፓርቲ ታህሳስ 12 2007 ዓ ም የተካሄደውን የሕዝብ ታዛቢዎች ምርጫ ሕጉ ከሚደነግገው ውጪ የተከናወነ ነው ሲል እንደማይቀበለው ገልጿል። ምርጫ ቦርድ ደግሞ ከ250 ሺህ ያላነሱ የሕዝብ ታዛቢዎች መመረጣቸውን በዚያው ዕለት ይፋ አድርጓል። መለስካቸው አመሃ ዝርዝራለሁ። አንድነት ፓርቲ ትናንት ባወጣው መግለጫ እንዳመለከተው ታህሳስ 12 ቀን 2007 ዓ ም ባለፈው እሁድ የተካሄደው የሕዝብ ታዛቢዎች ምርጫ ነፃና ገለልተኛ እንዳልነበረ ይደመድማል። የተሰራጨው የጽሁፍ መግለጫ እንደሚያብራራው ከሆነ ሌላው ይቅርና የራሱ የምርጫ ቦርድ መመሪያን እንኳ ያልተከተለ ከመሆኑ አንጻር ተካሂዷል ብለን አናምንም ይላል። የፓርቲው የህዝብ ግንኙነት ኃላፊ አቶ አስራት አብርሃም እንደ ምሳሌ ያነሱት የምርጫ ቦርድ ባወጣው መመሪያ መሰረት ለየምርጫ ጣቢያው አስር አስር ሰዎች ተጠቁመው አምስት ሰዎች በድምፅ ብልጫ እንዲመረጡ ነው። ከዚያም ባሻገር ተመራጮቹ የየትኛውም የፖለቲካ ድርጅት አባል መሆን እንደሌለባቸው ያዛል ይሉና ባለፈው ምርጫ ግን ይሄ ሁሉ ተጥሰዋል ይላሉ። ይህንን አንቀጽ በየትኛውም ቦታ በሁለት ሺ ሰባት ባለፈው እሁድ በተደረገው የህዝብ ታዛቢዎች ምርጫ በየትኛውም ቦታ አስር ሰው ተጠቁሞ አምስት ሰው ያለፈበት ሁኔታ ያለ ምርጫ በተካሄደባቸው አካባቢዎች አምስት ሰው ተጠቁሞ በቀጥታ አምስቱ እንዲያልፍ ነው እየተደረገው። ስለዚህ የራሱ መመሪያ ያልተከተለ በመሆኑ ነው የህዝብ ታዛቢዎች ምርጫ አልተካሄድም ብለን እናስበው። ሁለተኛ ነገር የህዝብ ታዛቢዎች ምርጫ እንደዛም ሆኖ ያልተካሄደባቸው አካባቢ ደግሞ በርካታ ናቸው። በቀጣ ሁለት ሺህ ሁለት የህዝብ ታዛቢ የነበሩ ሰዎች ስማቸው መጥቶ ተነቦ በቀጣ የጸደቀበት አካባቢ በርካታ አካባቢ ነው። ባለፈው እሁድ በአዲስ አበባ ከተማ ምርጫ ከተካሄደባቸው ቀበሌዎች በሁለቱ ተገኝቼ የምርጫ ቦርድ ተወካዮች ነን ያሉኝን አነጋግሬ ነበረ። ከምርጫ ክልል 18 በቀበሌ 0203 ምርጫ ቦርድን ወክለው ምርጫውን ሲመሩ ያናገርኳቸው አቶ አበባው አስራት ይባላሉ። ምርጫው በትክክል ተካሂዷል ብዬ ስጠይቃቸው የመለሱልኝ እንደሚከተለው ነበረ። በትክክል መርጧል። ህዝቡ የጠቆመውን አስመርጠናል። እንዳየሁት ከሆነ በእያንዳንዱ ቀበሌ ተመራጭ ሲጠቆም አይቻለሁ። ከተጠቆመ በኋላ ግን ጥቆማው በምልአተ ጉባኤው እዚህ በተሰበሰበው ህዝብ ምርጫ ሲካሄድ አላየሁ። ለምንድነው? ጥቋም ብቻ ነው ከተካሄዱ? ያው ነው እንግዲህ እኛ እንዲያጸድቁ አድርገን አጸድቀናል። የተጠቆሙት እንዲያጸድቃቸው ነው መጀመሪያም ተቃውሞ ያለባቸው ሰዎች እንዲወጡ ሁሉ አስደርገናል። አባል ሆነው የተገኙትን ጥቆማ ላይ እንዲቀሩ አድርገናል። ስለዚህ በዛ መሰረት እንዲያጸድቀን ስብሰባውም ጨርሰናል። ከተጠቆመ በኋላ ዝምላቸው አጽድቁ ነው የምትሏቸው እንጂ እጃ ወጥቶ ቁጥር ተይዞ አይደለም። መጀመሪያውኑ ይህን አድርገን ነበረ። ግን እንትን አመቺ ስላልሆነ ላሰራር አመቺ ስላልሆነ በጥቆማ መሰረት እንዲያልፉ አድርገናል። በዚሁ ምርጫ ክልል ወረዳ ዘጠኝ ውስጥ ምርጫ ቦርድን ወክለው ምርጫውን የመሩት ወይዘሮ ገነት ገብረ ዮሐንስም የሰጡኝ መልስ ተመሳሳይ ነበረ። ለእያንዳንዱ ጣቢያ አምስት አምስት የህዝብ ታዛቢ ስለሚያስፈልግ ለአስራአራቱ ምርጫ ጣቢያ ሰባ የህዝብ ታዛቢዎች አስመርጠ ነው እንዳየሁት ከሆነ እንግዲህ ምርጫው ሲካሄድ ጥቆማ ብቻ ነበር የሚሰጠው። ከዛ በኋላ ድምጽ አልተሰጠም፣ ምንም የለም። ለምንድነው እንደዚህ የሚደረገው? ጥቆማ ተሰጠ ጥቁማ ከተሰጠ በኋላ ያው የሚያቀርቡት ቅሬታ እንትን ካለ ተቃውሞ ካለ የተቋሙ እድል እየጠየቅን ነው። ተቋሙ ባለባቸው በቀረበባቸው ፖለቲካ ፓርቲ አባል ናቸው የተባሉትን እየሰረዝን ነው፣ አልተቀበልናቸውም። የፖለቲካ ፓርቲ አባል ያልሆኑትን ግን ተቋሙ ያልቀረበላቸውን ይዘናቸዋል። ወይዘሮ ገነት ጨምረው እንደነገሩኝ በዚህ ሁኔታ የተመረጡትን ምርጫ ቦርድ የየትኛውም ፓርቲ አባል ላለመሆናቸው በመሀላ እንዲያረጋግጡ ያደርጋቸዋል። የኢትዮጵያ ቴሌቪዥን በእለቱ የተከናወነውን የህዝብ ታዛቢዎች ምርጫን አስመልክቶ ምርጫ ቦርድን በመጥቀስ እንደዘገበው የ2007 አገራዊ ምርጫ በህዝብ ስም ለመታዘብ ከ250 ሺህ በላይ ሰዎች በመላ ሀገሪቱ እንደተመረጡ ይፋ አድርጓል። የአንድነት ፓርቲ የህዝብ ግንኙነት ኃላፊ አቶ አስራት አብርሃም ሆኑ ፓርቲያቸው ያወጣው የጽሑፍ መግለጫ ይህንን የሚቀበሉ አይደሉም። ህዝብ የራሱን ታዛቢ እንዲመርጥ ፍላጎት ካለ ይህ ምርጫ እንደገና መካሄድ እንዳለበት ይናገራሉ። ግን ደግሞ ይሄ የሚሆን አይመስላቸውም። አቶ አስራት በእርግጠኝነት ሕዝቡ እንዲመርጥ ፍላጎት ካለ ድጋሚ ነው መካሄድ አለበት፣ ይሄን የህዝብ ታዛቢዎች ምርጫ። ነገር ግን በኢህአዴግ ቤት ያቋም ለውጥ እስከሌለ ድረስ ምርጫ ቦርድ ይሄን የሕዝብ ታዛቢዎች ምርጫ ድጋሚ ያካሄዳል ብለን አናምንም። ለውጥ ካለ አጠቃላይ ነው የሚመጣው። ስለዚህ እኛ ማድረግ የምንችለው በተቻለ መጠን አሁንም ሕዝቡን አደራጅተን ካርድ እንዲወስድ አድርገን ራሱ ሕዝቡ በሰጠም የእኛም ደጋፊዎችም አባላትም ምርጫውን እንዲታዘብ እና ቆጥሮ እንዲረከበ አድርገን ይህን ድምፅ አስጠብቀን ለመውጣት ጥረት እናደርጋለን ነው። ይህን የማይሆንበት ሁኔታ ከተፈጠረ እና ይህን ድምፅ አሸንፈንም የምንዘረፍ ከሆነ ከዛ በኋላ ህጋዊ መንግስት የሚባል ስለ የማይኖር በስልጣን ላይ ቀጥላሉ የሚለውን አካል በህዝባዊ እንቢተኝነትም ቢሆን እንዲወርድ እንሰራለን ነው። ስለዚህ ዋናው እምነታችን ህዝቡን አደራጅተን ለውጥ እናመጣለን ነው እንጂ ምርጫ ቦርድ ታዝቦ ቆጥሮ ይሰጠናል የሚል እምነት የለንም። አንድነት ፓርቲ ከሰጠው ጋዜጣዊ መግለጫ አኳያ ከምርጫ ቦርድ ተጨማሪ ማብራሪያ ለማግኘት የቦርዱን ዋና ጸሐፊ አቶ ነጋ ዑፍሳን በእጅ ስልካቸውም ሆነ በቢሮቸው ስልክ ደውዬ ሊሳካልኝ አልቻለም። የእጅ ስልካቸው የማይነሳ ሲሆን፣ የቢሮው ስልክ ግን እንደተያዘ የሚያመለክት መልእክት ብቻ ነው የሚሰጠው። በሚቀጥሉት ቀናት ተጨማሪ ማብራሪያ የምናገኝ ከሆነ እንመለስበታለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የዕለቱን አብይ ርስ ነበር ያደመጥነው። ወደ መጽሔቱ እንቀጥላለን። ያለፈውን ወይም እያለቀ ያለውን 2014 ክንውኖች የምንዘግብበት 2014 ካጠበቡት ክስተቶች አንዱ ኢቦላ ነው። ሰሞኑን ሰለሞን አባተ በዚህ ላይ የሚከተለውን አጠናቅሮ ያቀርባል። ታይቶ የማይታወቅ የሚል ሐረግ ዘንድሮ ብዙ ሰማን። በተለይ በተለይ ምዕራብ አፍሪካን እያመሰ ያለውና ድፍን ዓለምን ያስጠበበው የዘንድሮው ኢቦላ ወረርሽኝ በዐይነቱም በስፋቱም የዘንድሮ ብቻ ነበር። ከዘንድሮ በፊት ታይቶ የማይታወቅ ክፉ የገደለው ሰው ቁጥር ከሰባት ሺህ አምስት መቶ በለጠ። ለቫይረሱ የተጋለጠው ቁጥር በአጠቃላይ የሞተውን ሦስት እጥፍ ያክላል። ከመካከሉ ያለቀው አልቆ የሚያገግመውም አገግሞ የቀረውም አንድም የመቆሚያ አሊያም የመሸኛ ቀኑን ይጠብቃል። ደግሞም ገና ብዙዎች የዛሬ ጤነኞች ዕጣ ፈንታቸው ዛሬ ለይቶ ላይታወቅ በኢቦላ ይያዛሉ። አሁን እየተነጋገርን ባለንባት ደቂቃም ኢቦላ መንሰራፋቱን አላቆመም። ቫይረሱ በአፍሪካ ጫካዎች መሽጎ እዚህም እዚያም ከሰው ጋር በተገናኘ ቁጥር ሽብር እየፈጠረ ገፋ ቢባል በመቶዎች የሚቆጠሩ ሕይወቶችን እያጠፋ ደግሞ ወደ ዱሩ ይመለስ ነበር። ዘንድሮ ግን ምዕራብ አፍሪካ ውስጥ ወደ ዱር አልተመለሰም ወሰኖችን እያቋረጠ ከተሞችን እያመሰቀጠለ እንጂ፣ ዓለም አቀፍ ስጋት ሆነ። ዳካር ሴኔጎል፣ የምትገኘው ዘጋቢያችን አንሉክ ሁኔታውን በቅርብ ታስተውላለች። ኢቦላ ዛሬም እንደ ቆመና እንዳስገመገመ ነው ትልና የዓመቱን መከራረሚያ መለስ ብላ ትቃኛለች። በዚህ ዓመት ምዕራብ አፍሪካ ውስጥ ሲንቀሳቀሱ ወሰኖችን ሲያቋርጡ ወይም በየጉዞ ኬላው ሲደርሱ አይሮፕላን ጣቢያዎችና ወደቦችን ጨምሮ የሙቀት መለኪያ ዋናው መሳሪያ ሆኗል። ይቀርብልዎታል። በሦስቱ እጅግ በተጠቁት የምዕራብ አፍሪካ ሀገሮች ውስጥ ሰው መጨባበጥና መተቃቀፍ እየዘነጋ ይመስላል። ጎጂ ልማድ እንዲሉ ሆኖ ታይቷል። ዘንድሮ ደግሞም ቀብር እንደ ድሮው አይደለም፣ ባህሉ ተለውጧል። የታመመም እንደ ድሮው አይጠየቅም። የወትሮውን አይነት እንክብካቤ፣ የቤተሰብና የወዳጆች ፍቅርና ትንፋሽ አይደለም ዘንድሮ የሚያገኘው በኢቦላ ምክንያት ከታመመ ወይም ከሞተ ሰው የሚወጡ ፈሳሾች ናቸው ቫይረሱን በፍጥነትና እጅግ በከፋ ሁኔታ የሚያስተላልፉት ተብሎ ተነግሯል። ሰውም ይህን እውነት እየሰማና እየተቀበለ ይመስላል። ወረርሽኙ ቀድሞ ልክ የዛሬ ዓመት የተጫረባትን በጊኒ ደቡብ ምስራቅ ክልል ጨምሮ ኢቦላ በቁጥጥር ስር የመዋል ጠንካራ ምልክት ገና አልሰጠም። ምዕራብ አፍሪካ ውስጥ ዘንድሮ የገባው ጅምላ ፈጅ መቅሰፍት የኢቦላ ቫይረስ መሆኑ ሳይታወቅ እንኳ ወራት አልፈዋል። ከደቡብ ምሥራቅ ጊኒ ያለ ተቆጣጣሪና ሃይባይ ሰተት ብሎ ዋና ከተማይቱ ኮናክሪ ገባ። ከዚያም ድንበር አቋርጦ ሴራሊዮን ወደ ላይቤሪያም ዘለቀ። አሁንም ዝም። ባለፈው ሐምሌ ታዲያ እየታመመ ንዳዱ እየበረታበት ደሙ እዚህም እዚያም እየፈሰሰ የሚወዳድቀው ሰው ቁጥር በከፍተኛ ፍጥነት እያሻቀበ መጣ። ኢቦላ በእርግጥ ለምዕራብ አፍሪካ አዲስ ደዌ ነው። ኢቦላ ከዚህ ቀደም መካከለኛውና ምስራቅ ቀመስ አፍሪካ ላይ ነው በአብዛኛው ሲመላለስ የኖረው። ስለዚህም ውዥንብር፣ አለመረዳት፣ የተሳሳተ መረጃና መላምት፣ ፍርሃት፣ ብዙ ፍርሃት ነግሶ ቆየ። አንዳንድ ሰዎች ሕክምናን አሻፈረኝ አሉ። እባካችሁ በዚህ ዓይነት በሽታ የሞተን ሰው ስትቀብሩ ራሳችሁን ጠብቁ ቢባሉም እምቢ አንሰማም አሉ። ዕውቀት በእጅጉ አጥሮ ነበረ። በአንድ የሞንሮቪያ አቅራቢያ ቀበሌ ውስጥ የሚኖሩ ሰዎች እንዲያውም በብዙ እሮሮና ተቃውሞ ሰልፍ ወጥተዋል፣ እስከ ግጭትም ተጋብዘዋል። ላይቤሪያ ውስጥ መሆኑ ነው። መንግሥታቱ ያኔ የድንጋጤና የመርበትበት ያህል ፈጣን ነው ያሉትን መፍትሔ ማቀላጠፍ ጀመሩ። አንዳንድ ቀበሌዎች ዙሪያቸውን ዘጓቸው ማንም እንዳይገባ ማንም እንዳይወጣ። በአንዳንድ አካባቢዎች ደግሞ በሕመሙ የተጠረጠሩ ሰዎች ከሌሎች ተነጥለው እንዲቆዩ ተደረገ። በየአውራ ጎዳናው ላይ ግዙፍ ጽሑፎች ይሰቀሉ ጀመር፣ ኦ ኢቦላ ገብቶአል፣ ኢቦላ በሀገሩ አለ የሚሉ የኢቦላ ምልክቶች ምን እንደሆኑ የጤና ሠራተኞች በየመንገዱና በየአደባባዩ ላይ እየጮኹ መናገርና ማስተማር ያዙ። ምናልባትም በየቤቱ ታሙ የተኛ ሰው እንዳለና ችግሩ ኢቦላ እንደሆነ ለማጣራትም በየበሩ እየዞሩ ማንኳኳትን የለት ተለት ስራቸው አደረጉ። የኢቦላን ስርጭት ለማቆም ህሙማኑ እንክብካቤ ሊያገኙ የሚገባው ከራስ እስከ እግራቸው ሙሉ በሙሉ በተለየ ልብስ በተሸፈኑ የሰለጠኑ ባለሙያዎች ነው። በኢቦላ ምክንያት ሰው ሲሞትም አስከሬኑ መዘጋጀትና መቀበርም ያለበት ለዚሁ ጉዳይ ተብሎ ልዩ ዝግጅት ባደረጉ የባለሙያዎች ቡድኖች ነው። የአሳዛኙ ታሪክ ቀለበት ደግሞ እንደገና ይዞራል። ምላሹን አጠንክሮ መያዝ አልተቻለም። እነዚህ አገሮች እንዲሁም የጤና ተቋሞቻቸው እምብዛም የሚያዛኑ አልነበሩም እኮ። ኢቦላ መጣና እንኳን ዘንቦብሽ አይነት አደረጋቸው። በችግር ተዋጡ፣ ተተበተቡ፣ ተሽመደመዱ። ወረርሽኙ ሀገራችን መግባቱ እንደታወጀ በእጃችን የነበሩንን አምቡላንሶች በጣቶቼ ቆጥሬ ሳልጨርሳቸው አልቀርም። ይህ ታዲያ እጅግ ወጣ ገባ በሆነው በእኔ ሀገር ለሚኖረው ስድስት ሚሊዮን ሰው መሆኑ ነው። የሴራሊዮን የጤና ጥበቃ ሚኒስትር አቡባክር ፎሃና ናቸው። ባለፈው መስከረም ውስጥ ላይቤሪያ ዋና ከተማ ሞንሮቪያ ውስጥ የነበረው ሁኔታ እጅግ አስፈሪ ነበር። በየዕለቱ በኢቦላ የሚያዘው ሰው ቁጥር በእጥፍ አሻቀበ። እንዲህም እያለ በየሦስት ሳምንቱ የነበረውን እጥፍ እየሆነ ያስገመግም ነበር። መደበኛ ሆስፒታሎች ተዘጉ። በኢቦላ ሕክምና እንክብካቤ ማዕከላቱ ውስጥ የነበረው የባለሙያ ኃይል ጭር ሰሆኑ የሚበቃ አልሆነም። ላይቤሪያዊው ሐኪም ጃክሰን ኒያህማ ድንበር የለሽ ሐኪሞች ለሚባለው የሕክምና ግብረ ሰናይ ድርጅት ይሠራሉ። ለተባበሩት መንግሥታት ድርጅት የጸጥታ ጥበቃ ምክር ቤት በስልክ በሰጡት ማብራሪያ እንዲህ ብለው ነበር ሰዎችን ከበራችን ለመመለስ ተገደናል። ደጃፋችን ላይ እየወደቁ እየሞቱ ነው። አሁንም ከእናንተ ጋር እየተነጋገርኩ ባለሁበት ጊዜ እንኳ ሰዎች በየማዕከሎቻችን ደጆች ላይ ተኰልኩለው ሕይወታቸውን እንድናድንላቸው እየተማጸኑ ነው። ዓለም አቀፉ ማኅበረሰብ አሁኑኑ ፈጥኖ ካልተነሣ ሁላችንም ተጠራርገን እንጠፋለን። የተባበሩት መንግሥታት ድርጅት በአካባቢው ተሰማርቶ የሚሠራ የኢቦላ ተልዕኮ አቋቋመ። ዩናይትድ ስቴትስ የኢቦላ ሕክምና ጣቢያዎችን እንዲመሠርቱ እንዲገነቡም ሦስት ሺህ ወታደሮቿን ወደ ላይቤሪያ ላከች። ወርሃ ጥቅምት የዓለም አቀፉ ማኅበረሰብ ምላሽ በእጅጉ የተጠናከረበት ሆነ። ያ መነሳሳት እነሆ ዛሬን አቋርጦ ለመጪው አዲስ ዓመትም እንደሚቀጥል ታምኗል። አሁንም ቢሆን ግን እጅግ የከበዱ ፈተናዎችና ብርቱ ሥራ ከፊት ተደቅኗል። በዚህ ዓመት በኢቦላ ምክንያት ከሞተው ሰው የሚበልጠው እንዲያውም ከአጠቃላዩ የሞት አደጋ ግማሽ ያህል የሚሆነው የደረሰው ላይቤሪያ ውስጥ ነው። ከቀረው የበዛው የደረሰው ደግሞ ጊኒና ሴራሊዮን ውስጥ ነው። በሦስት አህጉሮች በአጠቃላይ ስምንት ሀገሮች ውስጥ ነው ዘንድሮ ኢቦላ የነበረው። ይህም ሁኔታ እስከ ዘንድሮ ታይቶ የማይታወቅ ነበር። ምዕራብ አፍሪካ ውስጥ ከኢቦላ ጋር ተናንቀው የሰውን ሕይወት ለማትረፍ ሲረባረቡ 350 የጤና ባለሙያዎች ለኢቦላ ተጋልጠው ሞተዋል። በዚህ በያዝነው ወር መጀመሪያ ላይ ብቻ ሴራ ሊዮን ሦስት ከፍተኛ ሐኪሞቿን አጣለች። በዚህ ዓመት ለኢቦላ ቫይረስ ተጋልጠው ከታመሙትና የሕክምናና እንክብካቤ ድጋፍ ካገኙት አርባ ከመቶ ያህሉ ድነዋል። እጅግ ፈጣን በሆነና በተሳካ ሁኔታ መንቀሳቀስ የቻሉት ሴኔጎልና ናይጄሪያ በሽታውን ገና ከመታየቱ መቅጨትና ማጥፋት ችለዋል። ይህ የምዕራብ አፍሪካ መጠነ ሰፊ የኢቦላ ወረርሽኝ ያስገኘው አንድ በጎ አጋጣሚ ግን ተሰንቅሮ ወደፊት መንቀሳቀስ አቅቶት የነበረውን በኢቦላ በሽታ እንዲሁም በክትባትና በመድኃኒቶች ፍለጋ ላይ የሚካሄደው ምርምር ተመልሶ እንዲያንሰራራና ወደፊት እንዲገፋ ለማድረግ አስችሏል አፍሪካ አቀፍና ዓለም አቀፍ ትብብርም ተነሳስቷል፣ ተጠናክሯል። ሙከራዎች ለመከላከያ ክትባቶቹም ለፈውስ ሰጪ መድኃኒቶቹም እየተካሄዱ ናቸው። እዚህም እዚያም ከተጠናከረው ዕውቀትና ከአበረታች ግኝቶች ጋር በቅርቡ ኢቦላ ይሸነፋል የሚል ተስፋ በብዙዎች ዘንድ አድሯል። ወደ ተከታዩ ዘገባችን ደግሞ እንለፍ። ወደ ናይጄሪያ ይወስደናል። የናይጄሪያው ጽንፈኛ ቡድን ቦኮ ሐራም በዚህ ሰሞኑ በሚጠናቀቀው 2014 ዓ ም በርካታ ሲቪሎች ላይ ጥቃት በማድረስ በተለይም በሀገሪቱ ሰሜናዊ ምስራቅ ክፍል ግዛቶችን የተቆጣጠረበት ዓመት ሆኖ ከርሟል። ባለፈው ሚያዝያ ቺቦክ ውስጥ ወደ ሦስት መቶ የሚሆኑ ልጃገረዶችን ከትምህርት ቤት አፍኖ ሲጠልፍ በዓለም ዙሪያ ከፍተኛ ቁጣ ተቀስቅሷል። የአሜሪካ ድምጿ አንሉክ ከዳካር እንደዘገበችው በዓመቱ መጨረሻ ያለው አጠቃላይ ስዕል ያለመረጋጋትና የተስፋ መቁረጥ ነጸብራቅ ነው። አዲሱ አበብ ይዞታል። የሰብአዊ መብት አስከባሪ ቡድኖች እንደሚስማሙበት በ2014 የዓመቱ አጋማሽ ብቻ ቦኮ ሐራም ከ2ሺ በላይ ሕዝብ ገድሏል። በዚህ ስሌት አማጺ ቡድን ናይጄሪያ ውስጥ የተንቀሳቀሰባቸው ያለፉት አምስት ዓመታት ሲታሰቡ የሟቾችን ቁጥር ለማወቅ ቀላል ይሆናል። ዛሬ ሰሜን ምስራቅ ናይጄሪያ ውስጥ ያለው ህዝብ ለሞቱ ወገኖች ማልቀስ ከቤት ንብረት ለተፈናቀሉ ደግሞ ማዘኑን አላቆመም። የ2019 የቺቦክ ትምህርት ቤት ልጃገረዶች የደረሱበት አለመታወቅም ባለፈው ሚያዝያ ወር ነው። ቦኮ ሐራም ልጃገረዶቹን ከመኝታ ክፍላቸው አፍኖ የወሰዳቸው ይህ ነው ሰሜን ምስራቅ ናይጄሪያን በሽብርተኛነት ላይ ያነሳሳት ይህ ሰውየው የሚናገሩት በኋላ የሚመጣ ነው። ወደ ዘገባው ለመልሳችሁ። ልጆቻችንን መልሱ የሚለው ዘመቻ በዓለም ሙሉ ያስተጋብቷል። ይህ ንቅናቄ ዛሬም ናይጄሪያ ውስጥ የዕለታዊ ሰላማዊ ሰልፍ የዕለት ተዕለት ህዝባዊ ዓመፅ ማካሄጃ ሆኗል። አማጽያን በዚህ በ 2014 ዓ ም ናይጄሪያ ውስጥ አያሌ መንደሮችን ተቆጣጥረዋል፣ አቃጥለዋል መዝብረዋል። አሁን በዓመቱ ማብቂያ ላይ ሲሳቢያ ውጊያው ከአማጽያን በላይ ህዝብ ከቤት ንብረቱ ተፈናቅሏል። የቦኮ ሐራም መሪ አቡባከር ሼኩ በአንድ ወቅት የመሪነት ወይም የገዥነት ስሜት እንዳንጸባረቀ ተነግሯል። የቦኮ ሐራም ንቅናቄ በዚህ በ2014 የቦምብ ፍንዳታውንና ሲቪሎች ላይ የሚፈጽመውን ጥቃት ቀጥሎበታል። በተለይ ባለፈው ዳር ውስጥ ሦስት ታላላቅ ጥቃቶችን አካሂዷል ፋቲስኩም ውስጥ በሚገኝ የወንዶች ትምህርት ቤት ቢያንስ አርባ ሰባት ሰዎችን ገድሏል። ካሞ ውስጥ በሚገኝ አንድ መስጊድ ላይ ጥቃት ከፍቶ ቢያንስ አንድ መቶ ሀያ ሰዎች ሞተው የዚያ እጥፍ ቆስለዋል። ማዲጉሪ ውስጥ በሚገኝ የገበያ ስፍራ ደግሞ ሦስት ሴት አጥፍቶ ጠፊዎች ቢያንስ የአርባ አምስት ሰዎችን ሕይወት አጥፍተዋል። ማዲጉሪ የቦኮ ዋና ከተማ ነች። እነዚህ አእምሯቸውን የሳቱ doing የሚሰሩት ሁሉ ከእስልምና እምነት ውጪ ነው። ሙሉ በሙሉ በቁጣ የተሞሉ ወፈፊዎች ናቸው። ለነዚህ ወፈፊዎች ደግሞ በገሃነም ቦታ እንደሚጠብቃቸው አምናለሁ። እናም የካሞ ሃይማኖት መሪ ማለትም ኤሚሩ ሕዝብ በነዚህ አእምሯቸውን በሳቱ ላይ ክንዱን እንዲያስተባብር ጥሪ ያቀርባሉ። ወታደሮች እስኪደርሱልን መጠበቅ የለብንም። እንደዚያ ካደረግን ደግሞ ደም መፋጸጹ ተፈጻሚ ይሆናል። ገዳዮቻችንንም ጠመንጃቸውን እየጣሉ ይሸሻሉ። ተንታኞች እንዳሉት 2014 ናይጄሪያ ውስጥ ቦኮ ሐራም ከፍተኛ ስጋት የደቀነበት ዓመት ነው። የናይጄሪያው ፕሬዝዳንት ጉድላቅ ጆናታንም በመጪው የካቲት ወር በድጋሜ ለመመረጥ ለውድድር እንደሚቀርቡም ታውቋል። አመሰግናለሁ አዲሱ። ወደ ተከታዩ የአመቱ ግምገማ እናልፋለን። የጋዜጠኞች ጉዳይ ነው። ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ድርጅት በእንግሊዝኛ መጠሪያው ምሕጻር ሲፒጄ ተብሎ ይታወቃል። በዓለም ጋዜጠኞችን በማሰር አንደኛው አገር ቻይና መሆኗን፣ በአፍሪካ ደግሞ ኤርትራና ኢትዮጵያ ቀዳሚዎቹ መሆናቸውን በቅርቡ ይፋ ባደረገው ዓመታዊ ሪፖርቱ አስታውቀዋል። ብዙ ጋዜጠኞች የተገደሉት ደግሞ በመካከለኛው ምስራቅ ሀገሮች ውስጥ ነው ብሏል። ሰሎሞን ክፍሌ ያቀርበዋል። በዓለም ከሁለት መቶ በላይ ጋዜጠኞች በተከታታይ ለሶስተኛ ዓመት መሆኑ ነው በሥራቸው ምክንያት ሲታሰሩ ይህም ያመለከተው የአምባገነን መንግሥታት ቁጥር መጨመሩን ነው። እናም እንደ አውሮፓውያን አቆጣጠር ዘንድሮ በ2014 ዓ ም ከዓለም አገሮች ሁሉ ብዙ ጋዜጠኞችን ያሰረችው ቻይና ናት ይላል። ኮሚቴቱ ፕሮቴክት ጆርናሊስት ማለትም ሲፒጄ በልዩ ዓመታዊ ሪፖርቱ በሪፖርቱ መሠረት በዓለም ዙሪያ 220 ጋዜጠኞች ታስረው ይገኛሉ። በ2014 ከ2013 በዘጠኝ ጨምሯል። ሲፒጄ ሪፖርት ማውጣቱን ከጀመረ ከ1990 ዓ ም ጀምሮ አምባገነን መሪዎች በቻይና፣ በኢትዮጵያ፣ በበርማና በግብፅ መጨመራቸውን አጉልቶ አሳይቷል። ቻይናና ኢራን ጸረ መንግሥት የሚሉ ክሶችን በማቅረብ ጋዜጠኞችን፣ ጦማሪያንን፣ ዋና አዘጋጆችና ፎቶግራፍ አንሺዎችን በማሰር በዓለም አንደኛና ሁለተኛ አምባገነኖች ሆነዋል። በሁለቱ ሀገሮች ብቻ የሚገኙ ታሳሪ ጋዜጠኞች ቁጥር በዓለም ካሉት ሲሶውን ይዘዋል። ዛሬ በቻይና እስር ቤቶች 44 ጋዜጠኞች ያሉ ሲሆን ባለፈው ዓመት ከነበሩት ሰላሳ ሁለት በ12 አድጓል ይህም ፕሬዚደንት ዢ ጂንፒንግ በሚዲያው ላይ ላሳደሩት ተጽዕኖ አይነተኛ ማስረጃ ነው ተብሏል። የኢራኑ ፕሬዚደንት የሐሰን ሩሃኒም አስተዳደር በፕሬሱ ላይ ጨቋኝ እርምጃዎችን የወሰደ ሲሆን ወህኒ ቤቶቹ ሰላሳ ጋዜጠኞችን እንዳሰረ ነው። ከ2013 ግን በአምስት ቀንሷል። በ2012 45 አሳሪዎች እንደነበሩ ደግሞ አይዘነጋም። በዓለም ቻይናና ኢራንን ጨምሮ አስሩ ዋና የጋዜጠኞች አሳሪ ሀገሮች ኤርትራ፣ ኢትዮጵያ፣ ቪየትናም፣ ሶሪያ፣ ግብፅ፣ በርማ፣ አዘርቤጃንና ቱርክ መሆናቸውን ሲፒጄ በልዩ ሪፖርቱ አስፍሯል። በ2012ና በ2013 ብዙ ጋዜጠኞችን በማሰር የታወቀችው ቱርክ ዘንድሮ ብዙዎችን ፈታለች። የቀሩት ሰባት ብቻ ነበሩ። ከ15 ቀናት በፊት እንደገና በመንግሥት ላይ በማመፅ ክስ፣ ሌሎች የቴሌቪዥን ጋዜጠኞችና የፖሊስ መኮንኖችን ይዛ አስራለች ከፕሬዝደንት ራሲብ ታይፕ ኤርዶጋንና መሠረቱን እዚህ በዩናይትድ ስቴትስ ባደረገው በፌቱላ ጉለን የፖለቲካ ሽኩቻ ጋር በተያያዘ ነው ተብሏል እገታው የተፈጸመው። ዘንድሮ ከዓለም ጋዜጠኞችን በማሰር ሦስተኛ ደረጃ ላይ የተቀመጠችው ኤርትራ ሀያ ሦስት ጋዜጠኞች አሏት በእስር ቤቶቿ ሁሉም ላይ ደግሞ እስካሁን ይፋ ክስ አልተመሠረተባቸውም። በ2014 የኢትዮጵያ መንግሥት ባለሥልጣናት ካለፈው ዓመት ከእጥፍ በላይ አሳድገዋል ያሰሯቸውን ጋዜጠኞች ቁጥር ከሰባት ወደ አስራ ሰባት መሆኑ ነው። በዚህም ሳቢያ ብዙዎች በፍርሃት አገር እየጣሉ ተሰደዋል። በሲፒጄ ሪፖርት መሠረት በድርጅቱ የአፍሪካ ጉዳዮች አስተባባሪው ቶም ሮድስ 2014 ለኢትዮጵያ የፕሬስ ሰዎች አዳጋች ዓመት እንደነበር ያስረዳሉ። ስ ቨ ታፍ 2014 ለኢትዮጵያ ጋዜጠኞች በጣም አስቸጋሪ ዓመት ነበር። የታሳሪዎች ቁጥር ካለፈው ዓመት በጥፍ አድጓል። ዛሬ በወህኒ ቤቶች ያሉ የኢትዮጵያ ጋዜጠኞች 17 ናቸው። በጸረ ሽብሩ ትግል ዋናዋ የዩናይትድ ስቴትስ አጋር ኢትዮጵያ መሆኗ ይታወቃል። ጠንካራ ግንኙነት ከመኖሩ አንጻር ብቻ ሳይሆን፣ ዩናይትድ ስቴትስ ለኢትዮጵያ ከፍተኛውን እርዳታ ትሰጣለች። ኢትዮጵያ ይህን በፕሬስ ነጻነት ላይ የምትከተለውን ፖሊሲዋን እንድታሻሽል ዩናይትድ ስቴትስ እንዴት ልትረዳ ትችላለች? ቶም ሮድስ ይህን ጉዳይ እኛ በተደጋጋሚ የምናቀርበው ጥያቄ ነው። ዩናይትድ ስቴትስ ለኢትዮጵያ ከምትሰጠው ከፍተኛ እርዳታና ካላት ጠንካራ ግንኙነት አንጻር አንድ ነገር መደረግ እንዳለበት ስናስገነዝብ ቆይተናል። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤትም የኢትዮጵያን ጸረ ፕሬስ አቋም ሊያውግዝ እንደሚገባ እያሳሰብን መፍትሄው ያለው ግን በራሱ በኢትዮጵያ መንግስት እጅ መሆኑን እንረዳለን። ጎረቤት ኬንያም ይህንኑ የኢትዮጵያን ጸረ ፕሬስ ፖሊሲ ለመቅዳት እየተንቀሳቀሰች መሆኗን ቶም ሮድስ ያስረዳሉ። ኬንያ የኢትዮጵያ መንግስትን አንዳንድ ፖሊሲዎች ልትቀዳ የምትፈልግ ይመስላል። ባለፈው ሳምንት ለምሳሌ የኬንያ ፓርላማና አስተዳደሩ አንድ የደህንነት ማሻሻያ ረቂቅ ህግ አሳልፈዋል። የፕሬስ ነጻነትን ሊገድብ የሚችል ህግ ነው። ህጉ ከ2009 ኢትዮጵያ በተመሳሳይ ካሳለፈችውና ጋዜጠኞችን ለማሰር ከምትጠቀምበት ህግ ጋር ተመሳሳይ ነው። በዓለም ዙሪያ በጸረ ሽብርና ጸረ መንግሥት ወይም በሀገር ክህደት ወንጀል ክስ በጠቅላላው የታሰሩት መቶ ሰላሳ ሁለት ወይም 60 በመቶ ናቸው። በእነዚህ የሐሰት ውንጀላዎች የታሰሩ ጋዜጠኞች በሌሎች ማለትም በስም ማጥፋት ወይም በሐሰት ዜና ማሰራጨት ወንጀል ከታጎሩ በብዙ እጥፍ ይበልጣሉ። ሌላው ደግሞ 20 በመቶ ወይም 45ቱ ታሳሪ ጋዜጠኞች እስከ ዛሬ ይፋ ክስ ያልተመሠረተባቸው ናቸው። በመጨረሻም የኮሚቴቱ ፕሮቴክት ጆርናሊስት ሲፒጄ ልዩ ሪፖርት በ2014 የታሳሪ ጋዜጠኞች ቁጥር ከጨመረባቸው ሀገሮች መካከል ኤርትራ፣ ኢትዮጵያ፣ ግብፅ፣ እስራኤል፣ በእስራኤል የተያዙ የፍልስጤም ግዛቶችና ሳዑዲ አረቢያ መሆናቸውን አሳይቷል። እያለቀ ባለው የፈረንጆቹ 2014 ዓ.ም በዓለማችን የተፈጸሙ ክንውኖችን የምንፈትሽበት ዝግጅታችን ይቀጥላል። አሁን ወደ ምሥራቅ አውሮፓ ልናልፍ ነው። ዩክራይን ውስጥ በያዝነው ዓመት የተካሄደው አብዮት ወደ ሩሲያ እያዘነበሉ የነበሩትን ፕሬዚዳንት ከስልጣን በማስወገድ ከአውሮፓ ጋር መቀራረብ በሚመርጡ መሪዎች ተክተዋቸዋል። ይሁንና ሩሲያ ክሬሚያን ወደ ግዛቷ ማጠቃለሏና በምስራቅ ዩክራይን ያሉትን ደጋፊዎቿን መርዳቷ ሀገሪቱን ያናጋል ወይም ደግሞ ወደ ሙሉ ጦርነት ልትዘፈቅ ትችላለች የሚል ስጋት ማሳደረው አልቀረም። አንዳንድ የፖለቲካ ተንታኞች የሩሲያ ተግባር ሁለቱንም አገሮች አደጋ ላይ ሊጥል ይችላል ይላሉ። የአሜሪካ ድምፅ ራዲዮ ዘጋቢ ዳንኤል ሸርፍ ከኪየቭ ዩክራይን የላከውን ዘገባ አዳነች ፍሳዬ ታቀርበዋለች። የዩክራይን መሪዎች በሀገሪቱ የተካሄደው አብዮት አንደኛ ዓመት ያከበሩት በደስታ ሳይሆን ቀዝቀዝ ባለ ስሜት ነው። የሩሲያ ደጋፊ ፕሬዚደንት የነበሩት ቪክተር ያኑኮቪች ከስልጣን እንዲወገዱ በተነሳው አብዮት በተካሄደው ግጭት የሞቱት ሰዎች ቤተሰቦች ገና ፍትህ አላገኙም። በሀገሪቱ ምስራቅ ክፍል የሩሲያ ደጋፊ ከሆኑት የሀገሪቱ ዜጎች ጋር የሚካሄደው ውጊያ እንደቀጠለ ነው። ይህም ለኡክራይኑ አዲስ መሪ አብይ ተግዳሮት እንደሆነ ዩሪ ያኪሜንኮ የተባሉ ተንታኝ ገልጸዋል። በነጻ ዩክሬን ታሪክ ለመጀመሪያ ጊዜ በትልቁ ወራሪ ኃይል ላይ በጦርነት ሁኔታ ላይ እንገኛለን። አብዛኞቹ ቫለንቲና ብሊያንን የመሳሰሉት ኡክራይናውያን ግን ለወደፊቱ መሳካት መስዋዕት ማድረጉ ተገቢ ነው ይላሉ። ምክር ቤት መርጠናል። እንደሚሰራ ተስፋ እናደርጋለን። ከጊዜ ብዛት ሁሉም ነገር ይስተካከላል። በብርቱካንማው አብዮት ሁሉ አልፌ ያለሁ። ከአብዮቱ በኋላ እጅግ የሚያስፈራው ነገር ሰዎች እንዳያዝኑ ነው። ተስፋ መቁረጥ የለባቸውም ነበር ያሉት። ኡክራይን የሚካሄደው ውጊያ በኡክራይንና በሩሲያ እጅግ የሚያስፈልገውን የኢኮኖሚና የፖለቲካ ለውጥ አቅጣጫ አስቀይሯል። የሁለቱም ሀገሮች ኢኮኖሚዎች እያሽቆለቆሉ ሄደዋልና። ፕሬዚደንት ፑቲን ወደ ኡክራይን የሚያደርጉት መስፋፋት ለሩሲያ ዲሞክራሲያዊ ስኬትም አደጋ ነው ይላሉ በሩሲያ የሳይንስ አካዳሚ የሚሰሩት ዩሪ ፒቮቫሮቭ። ቪዲያ ፖሊቲኩ ዛኽዋተ ፑቲን ኡክሬን ውስጥ የሚያደርጉት የወረራ ግዛትን የመያዝና ጣልቃ ገብነት በአገር ውስጥም ተመሳሳይ መስመር እየተከተሉ ነው። የፖለቲካው አየር በጣም ቀዝቅዟል። የተለየ አመለካከት ባላቸውና በተቃዋሚዎች ላይ የሚደቀነው የአደጋ መጠን ከፍ ብሏል። በዚህ መልክ በዩክሬን የሚካሄደው ውጊያ በሩሲያም ያለ ነው ማለት ነው። መላ መንግስታዊ ዘርፎች በተቃዋሚዎችና የተለየ አመለካከት ባላቸው ሰዎች ላይ ነው የሚያነጣጥረው። ዲሚትሪ ትሬንን የተባሉት ሞስኮ ያለው የካርኔጊ ማዕከል ስራ አስኪያጅ በሩሲያና በኡክራይን መካከል የእርቅ ግልግል ስሜት የለም ብለዋል። በተለይም በምዕራቡ ክፍል በአሁኑ ወቅት ማንኛውንም አይነት የእርቅ ግልግል ማድረግ ለፕሬዝደንት ፑቲን እጅ እንደ መስጠት ተደርጎ ይታያል። ይህ ፈጽሞ ተቀባይነት አያገኝም። የዩክራይን መሪዎች ብልሹ የሆነውን የፖለቲካ ስርዓት ለማፍረስ እየታገሉ የሩሲያ መንሰራራትንም የመቋቋም ስራ ይጠብቃቸዋል። አዳነችን፣ አመሰግናለሁኝ። በ25 እና በ31 ሜትር ባንድ ከአሜሪካ ድምፅ የአፍሪካ ቀንድ አገልግሎት የሚደርሳችሁ የአርብ ታሕሳስ 17 2007 ዓ ም ምሽት ስርጭት ነው። አሁን ሰዓቱ የሙዚቃ ነው። ትናንት የፈረንጅ ገና አለፈ። የኢትዮጵያ፣ የመካከለኛው ምስራቅና የምስራቅ አውሮፓ ኦርቶዶክስ እምነት ተከታዮች ደግሞ ለራሳቸው ገና እየተዘጋጁ ነው። እስከ ገና 12 ቀናት ቀሩ። አዲሱ ሰሞኑ እንግዲህ የበዓል ሽታ ያለበት ነዋ። የፈረንጅ ገና እንደገና አዲሱ ዓመት አለ። በኢትዮጵያም የኦርቶዶክስ ገና ይከበራል። ከዛ ጥምቀት ደግሞ አለና በዓል በዓል የሚል ሰሞን ነውና እስኪ የበዓል ጣዕም ዜማ ጥቂት እናሰማችሁ። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት። አሁን ለአራት ሰዓት ሀያ ጉዳይ ነው። በዌብሳይት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኙናላችሁ። ቪኦኤ አምሃሪክ ብላችሁ በትዊተር እና በፌስቡክ ተከተሉን። እንዲሁም የአይኦኤስ ተጠቃሚዎች የቪኦኤን አፕ ከአይቲዩንስ ወይም ከአፕ ስቶር ታገኛላችሁ። ወይም ደግሞ ለአንድሮይድ ተጠቃሚዎች ደግሞ ከጉግል ፕሌይ ወይም ከጉግል ስቶር ማግኘት ትችላላችሁ። ከዚህ ቀጥሎ የሰዓቱን ዋና ዋና ዜና አዲሱ ያሰማናል። ሶማሊያ ዋና ከተማ መቀደሾ ውስጥ የሚገኘው የአፍሪካ ሕብረት ጦር ሰፈር ትናንት ሐሙስ፣ ከጠቁት ስምንት የአልሻባብ አማጽያ መካከል ሶስቱ መገደላቸው ታውቋል። የሱናሚ እልቂት አስረኛ ዓመት ዛሬ በመላው እስያ ታስቦ ዋለ። በዚህ በሱናሚ በትንሹ 220 ሺህ ሕዝብ ህይወቱን እንዳጣ ይታወቃል። ሩሲያ አዲስ ወታደራዊ መመርህ አወጣች። በዚህ አዲስ መርኋ ላይ ለብሔራዊ ደህንነቴ ኔቶና ዩናይትድ ስቴትስ ዋነኞቹ ስጋቶች ናቸው ብላለች። ፕሬዝዳንቱ ናቸው ዛሬ አዲሱ መርህ ይፋ አድርገው ያጸደቁት። ሶሪያ በእስላማዊ መንግስት ተዋጊዎች ቁጥጥር ስር በሚገኙ አካባቢዎች ባካሄደችው የአየር ጥቃት በትንሹ ሰላሳ ሰባት ሲቪሎች መገደላቸውን የሶሪያን ውዝግብ የሚከታተል ቡድን አስታውቋል። በመጨረሻም ሰሜን ምስራቅ ህንድ ውስጥ በብዙ መቶ የሚቆጠሩ ሰላማዊ ሰልፈኞች ተቃውሞ አድርገዋል። ምክንያቱ በዚህ ሳምንት ውስጥ የጎሳ አማጽያን 76 ሰዎችን በተቀነባበረ መልክ ገድለዋል በማለታቸው ዜናው አበቃ። አመሰግናለሁኝ፣ አዲሱ። አሁን ወደ ተከታዩ የዝግጅታችን ክፍል እንሸጋገራለን። ጥቂት ማጠቃለያም ይቅርታ፣ ጥቂት የአመቱ ግምገማ ዘገባዎች አሁንም አሉን። ፕሮዲሰራችን ንጉሱ ታምሬ ነው፣ እንዲሁም ቴክኒሻኑ ከርቲስ ባይንም ተተኪው በስቱዲዮ ይገኛል። እኔም ማስተናጋጃችሁ ሰሎሞን አባተ፣ እኔም አዲሱ አበበ፣ አብረናችሁንን አብረን እንቆያለን። ወደ ተከታዮቹ ዝግጅቶች እንለፍ። እየተጠናቀቀ ያለው የአውሮፓውያኑ አመት እስላማዊ መንግስት ነኝ የሚለው በኢራቅና በሱሪያ የተንሰራፋው ቡድን የከሊፋ መንግስት ያወጀበት ነው። ይህ ከአልቃይዳ የተገነጠለ ቡድን በመሪው አልባግዳዲ እዝ የአመፅና የውግ አድማሱን አስፍቶ ታይቷል። ጄት ደትመር ዋሽንግተን ላይ ያጠናቀረው ዘገባ ደርሶናል። የአይሲልን አነሳስና የአመቱን ጉዞ የሚዳስስ ነው። ዓለምን የናጠ የሀያ ደቂቃዎች ስብከት ባለፈው ሐምሌ በኢራቂቱ ሞሱል ታላቁ መስጅድ ተሰማ። ድፍን ዓለምን ነውጥ ውስጥ የከተተ በማንኛውም መለኪያ ይላሉ ዛሬ ተንታኞች ስለዚያ እጅግ ደፋር አገንፋይ ወይም ተንኳሽ የተባለ ዲስኩርስ ሲናገሩ፣ ደግሞም በራሱ በእስልምና ውስጥ በጥባጭና ግልበጣ ጠንሳሽም ነበር። መላ መካከለኛው ምስራቅን ወደ ብዙ ደም አፍሳሽ ነውጥና ሽብር ይዞት ዘቀጠ። ራሱን ከአልቃይዳ ገንጥሎ የወጣውና እስላማዊ መንግሥት ነኝ ያለው አንጃ መሪ አቡባክር አልባግዳዲ ካሊፌቱን ወይም የከሊፋ ግዛቱን ያወጀ ጊዜ የተከበሩና ጸንተው የኖሩ የሙስሊሙን ዓለም መሪዎች፣ ምዕራቡንና መሰል ጂሃዳውያንንም ለግልጽ ጠብና ግብ ግብ መጥራቱ ነበር ይዋጣልን አይነት በኢራቅ ሰማዮች ላይ የአሜሪካ የጦር ድሮኖች እያንዣብቡ ባሉበት የፍልሚያ አውድ ውስጥ ከየት መጣ፣ ምን ያስባል፣ ምን ይፈጥር ይሆን የማይባለው የአርባ ሁለት ዓመት ዕድሜው አልባግዳዲ ከሊፋ ኢብራሂም ነኝ አለና በዓለም ዙሪያ ያሉ አንድ ቢሊዮን ሙስሊሞች እርሱን ይከተሉ እርሱ ይመራቸው ዘንድ ደነገገ። አልባግዳዲ የዓለም ሙስሊሞች መሪ ነኝ ማለቱ ብቻ ሳይሆን በዚህ አዋጁ ከጥቂት ወራት በፊት በስልቶች ወይም ስትራተጂ ጉዳይ ላይ መግባባት ተስኗቸውና በእርሱም አልታዘዝ ባይነት ተጣልተው ጥሎት የሄደው አልቃይዳም ለእርሱ እንዲንበረከክ፣ ለእርሱ እንዲገዛ ትዕዛዝ ማውጣቱ ነበር። በእርግጥ አልቃይዳ ባግዳዲ እንደፈለገው አልተንበረከከለትም። ይሁን እንጂ ለዘብተኛ ናቸው የሚባሉት የሶሪያ አማጽያን ከፍተኛ መሪዎች እንደሚሉት የዩናይትድ ስቴትስን የአየር ድብደባ ዘመቻዎች ተከትለው የኢስላሚክ ስቴት እስላማዊ መንግስት ታጣቂዎችና በየጥጋ ጥጉ ያሉ የአልቃይዳ ተዋጊዎች ሲተባበሩና ግንባር ሲፈጥሩ ታይተዋል። ባግዳዲ ከኢራቅና ከሶሪያ ግዛቶች በያዛቸው እጅግ የሰፉ መሬቶች ላይ መንግስት ነኝ ብሎ ማወጁ በአንድ ወቅት ለጂሃዳውያኑ ልዕለ ኩሉ ከነበረው ከአልቃይዳ መሪዎች ጋር እጅግ ወደ ተካረረ ባላንጣነት አስገብቶታል። ይህ የኢራቅና ሌቫንት ወይም የኢራቅና ሶሪያ እስላማዊ መንግስት ነኝ የሚለው በምህጻር አይሲል ወይም አይሲስ እየተባለ የሚጠራ ቡድን ዓለም አቀፉን ጂሀዳዊ ንቅናቄ በራሱ መንገድና ፍላጎት ከልሶ ማደራጀት የያዘ በእርግጥ ከመካከለኛው ምስራቅና ከአጠቃላዩም ሙስሊም ዓለም እያደገ ሲሄድ የታየ ድጋፍም አግኝቷል ይላሉ የጂሃዳውያኑን የኢንተርኔት እንቅስቃሴ የሚከታተለው መቀመጫው ዋሽንግተን ዲሲ የሆነ የመካከለኛ ምስራቅ ሚዲያና ምርምር ኢንስቲትዩት አጥኚዎች አልባግዳዲና እስላማዊ መንግስቱ እንዲህ አይነቱን ድጋፍ እያገኙ ያሉት አንጋፋ የሚባሉ እስላማዊ ታዋጊዎችና የጅሃድ ምሁራን የከሊፋ ግዛት አዋጁን በግልጽ እየተቃወሙትም ነው። ተቀማጭነታቸው ቃታር የሆነና ተደማጭነት አላቸው የሚባሉት ግብፃዊ የእስልምና ምሁር ዩሱፍ አልቃራዳዊ ሲናገሩ ይህ የአልባግዳዲ ወሰን የለሽ ፍላጎት ኢራቅና ሱሪያ ውስጥ ላሉ ሱኒዎች እጅግ አደገኛ መዘዝ ያስከትላል ብለዋል። በሸሪአው መሠረትም ውድቅ ነው፣ ተቀባይነት የለውም ብለዋል። ሊባኖስ የሚገኙት ሳላፊቱ ሼህ ዳይ አልኢስላም አልሻሃል ደግሞ በሚያነሱት ሙግት በእርግጥ አንዳች የከሊፋ ግዛት ወይም መንግሥት ያስፈልገናል፣ ይህ የእኛ ርእዮት አስኳል አካል ነው ይሉና ይሁን እንጂ ያን መንግሥት ወይም ግዛት ለመመስረት ብዙ ቅድመ ሁኔታዎች ወይም መመዘኛዎች መሟላት እንዳለባቸው ይናገራሉ። አሁን ባለንበት ሁኔታ ደግሞ በሼክ ዳይ አልኢስላም እምነት እነዚያ መመዘኛዎች አልተሟሉም። እንደዚያም ሆኖ ግን ቁጥራቸው ቢያንስ ከአስር ጥቂት ከፍ የሚል ከኢራቅና ከሶሪያ ውጭ ያሉ ጅሃዳዊ ቡድኖች ለአልባግዳዲ ታማኝነታቸውን በይፋ አሳውቀዋል፣ ወይም ባያህ ገብተዋል። ለነገሩ ቁጥራቸው በይፋ ተዘርዝሮ አልወጣም እንጂ ከዚያም የበዙ ሊሆኑ እንደሚችሉ ተንታኞች ያስባሉ። አንዳንዶቹ ቡድኖች በጥሩ ሁኔታ የተደራጁና የታጠቁ እንደሆኑ ተንታኞቹ ይጠቁሙና፣ ሌሎቹ ግን እያስገመገመ ለሚመስለው የአይሲል መንደርደር ይበልጥ ድምፅና ታይታ ለመጨመር ፈረሶቻቸውን እየኮረኮሩ ያሉ እምብዛም የማይታወቁና አዳዲስ ተሳፋሪዎች ናቸው ይላሉ። ለአሁኑ ከአልባግዳዲ ሰልፍ ከገቡና ነፍጥ አንጋቾቹ ከሆኑት መካከል ትልቁ የሚባለው የሚንቀሳቀስበትን አካባቢ ይዞታው አድርጎ ሲናይ አውራጃ ብሎ የጠራው የኢየሩሳሌም አሸናፊዎች ወይም አንሳር ቤት አልመቅዲስ የሚባለው የግብጹ ጅሀዳዊ ቡድን ነው። ተንታኞቹ እንደሚሉት ይህ ቡድን ለአይሲል ታማኝነቱንና ግብረአብርነቱን በይፋ ያሳወቀው ባለፈው ወር ማለትም ህዳር ውስጥ ነው። ጥቃቶችን በማድረስ ይበልጥ የተሳለጠ እየሆነ መጥቷል። ከስልታዊ ጠቀሜታቸው አኳያ በሚመርጣቸው ኢላማዎቹም ይበልጥ ውስብስብ ነው። ባለፈው ዓመት የግብጽ ወታደሮች እስላማዊውን ፕሬዝደንት ሙሐመድ ሞርሲን ገልብጠው ከስልጣን ካስወገዱ በኋላ ቡድኑ እጅግ በርካታ የሚባል ቁጥር ያላቸውን ጥቃቶች አድርሷል። በሚጥላቸው አደጋዎች፣ በሚያደርሳቸው በእያንዳንዳቸው ፍንዳታዎች ወይም ተኩሶች የመንቀሳቀሻ አድማሱን እያሰፋ መሆኑ ነው የሚታየው። ቀደም ባሉ ጊዜያት አንሳር ቤት አልመቅዲስ ከያዘው ከሲናይ ልሳነ ምድር እምብዛም ሲወጣ አይታይም ነበር ቢተኩስም እዚያው ቢያፈነዳም እዚያው እየጠበቀ ነበር። አሁን አሁን ግን ዋና ከተማይቱ ካይሮ እምብርት ላይ ሳይቀር ከፍ ያሉ ኢላማዎችና የውጭ ሰዎች ላይ እያነጣጠረ በየቦታው ሲያጠፋና ሲያጠቃ ይስተዋላል። በመስከረም 2006 ዓ ም እኮ የአገር ግዛት ሚኒስትሩ ሞሐመድ ኢብራሂም ለጥቂት ነበረ ያመለጡት ግብፃውያኑ ጂሃዳውያን ከአልባግዳድ ጎን መቆማቸውን ካሳወቁ ከጥቂት ሳምንታት በኋላ ጁንዳላ የሚባል የፓኪስታን ታሊባን ተገንጣይ አንጃ ለአይ ሲል ላደሩ ሌሎች የታሪቂ ታሊባን አንጃዎች መግባታቸውን ይፋ አደረጉ። ምንም ሐሳብ ይኑራቸው ወንድሞቻችን ናቸው እንደግፋቸዋለን ብሏል አንድ የጁንዳላ ቃል አቀባይ። ዋናው የታሊባን አመራር የአልቃይዳ ቁንጮ ናቸው ከሚባሉ መሪዎቹ ጋር ታሪካዊ ግንኙነትና ትስስር ያለው በመሆኑ በፓኪስታን ጃሃዳውያን ዘንድ አልባግዳዲ የሚያስመዘግበው ማንኛውም ስኬት የሚባል እንቅስቃሴ የሚታየው እንደ ጥንካሬ ነው። አልጄሪያ ውስጥ ደግሞ አልቃይዳ በእስላማዊ ማግረብ ከሚባለው ቡድን የከሊፋው ግዛት ወታደሮች ወይም ጁን አልኪላፋ ብለው ራሳቸውን የጠሩትና የተገነጠሉ ጂሃዳውያን ለአይሲል ማደራቸውን ባለፈው መስከረም አሳውቀዋል። የቡድኑ መሪ ጉሪ አብደል ማሊክ መግለጫ ሲሰጥ ለአልበግዳዲ ባስተላለፈው መልእክቱ እነሆ ቢያዟቸው የሚታዘዙ የእስላማዊ ማግረብ ሰዎች ከእጆ ናቸው ብሏል። ይህ አልጄሪያዊ ኃይል ለአይሲል ያለውን ታማኝነት ለማሳየትም መግለጫውን ባወጣ በጥቂት ቀናት ውስጥ ይዞት የቆየውን ፈረንሳዊ ታጋጅ ሃርቬ ጉርዴልን ፈረንሳይ በአሜሪካ ለሚመራው ጥምር ኃይል የአየር ድብደባዎች ለሰጠችው ድጋፍ መበቀያ በሚል አርዶ ገደለው። በአልጄሪያ ጎረቤት ሊቢያ በእስላማዊ ንቅናቄዋ የጋለ ምጣድ በሆነችው ዴርና ከተማ ያለ ጅሃዳዊ ቡድን ባለፈው ዓመት ጥርና የካቲት ውስጥ ለአልቃይዳ ያለውን ታማኝነት ገልጾ ሐምሌ ላይ ወደ አይሲል መገልበጡን አሳወቀ። ይህንን በአረማውያን በግብዞችና በሙታንም ሩህያዎች ዘንድ እንደ ጠላት የታየን ጭቁኑን እስላማዊ መንግሥት እንደግፍ ዘንድ ግዴታ ገብተናል ብሏል ሊቢያዊው ጅሃዲስት ቡድን። ራቅ ባለችው ፊሊፒንስም አቡሳያፍ የሚባለው ጠንካራ መሠረት እንዳለውና የተደላደለ መሆኑ የሚነገርለት ቡድንም ከአይሲል ጋር ማበሩን ካወጀ ውሎ አድሯል። የቡድኑ መሪ ኢስሎን ሃፒሎን ኢንተርኔት ላይ ባወጣው የታማኝነት መግለጫው ልቦናችን ይቀበለው ማይቀበለው ከማንም በላይ ልናከብረው፣ በምንም ጉዳይ ለርሱ ታዛዥ ስለ መሆናችን ቃል እንገባለን ብሏል። ለአልባግዳዲ ማለት ነው። አልባግዳዲ ባለፉት ሁለት ዓመታት ውስጥ አንድን የሽብር ቡድን ወደ ሽብር ሰራዊትነት ቀይሯል። የመንግሥትነት ይገባኛል ቅቡልነትን ለመገንባት ሲሞክር ደግሞ የጨበጣቸው ሁለት ዋና ዋና የሚባሉ ዓላማዎች አሉት ይላሉ ተንታኞች። አንዱ በእስልምና ላይ በመሠረተው በእርሱ የከሊፋ መንግሥትና ከአልጋወራሽ አልጋወራሽ ሲወራረድ በመጣው የፋርስ አካባቢ ልማዳዊ አስተዳደር መካከል ያለውን ልዩነት በግልጽ ለማስመርና እርሱ የጂሃዱ ዓለም መሪ መሆኑንና ሕጋዊውም ተገዳዳሪ እርሱ ብቻ መሆኑን ለማስረገጥ ነው። አልባግዳዲ ይዞት የተነሳው የካሊፋ መንግስት ምስረታ ሀሳብ ከእስልምናው አበው መሪዎች መካከል ቀልባቸውን የሳበው የጥቂቱን እንደሆነ ይነገራል። ወጣቱ የጂሀዲስቶች ትውልድ ግን እንዲህ አይነት ከጽንፍ እስከ ጽንፍ በተዘረጋ መሬት ላይ የራሱን ግዛት በመደንገጉ ነገር በእጅጉ ተንጧል። ልቦናው ተሰውረዋል ነው የሚባለው። እንዲህ አይነቱን ተግባር አልቃይዳ መፈጸም አልቻለም። ለአይሲል ግን በሺዎች የሚቆጠሩ ተዋጊዎች ከየዓለሙ ጥግጋት እንዲጎርፉለት አድርጓል። በየወርኮ እስከ አንድ ሺህ የሚደርሱ የውጭ አዳዲስ ምልምሎች ለአይሲል ይገባሉ ብለዋል የዩናይትድ ስቴትስ የስለላ ተቋሙ ሲአይኤ የቀድሞ ዲሬክተር ጃን ማክላፍለን። በባግዳዲ ፍቅር የተነደፉት ወጣቶች ጅሃዳውያን ዛሬ በአልቃይዳ ላይ እንደሚሳለቁ ያረጀ ያፈጀ መሆኑን እንደሚናገሩ የኖርዌይ መከላከያ ምርምር ተቋሙ የሽብር ጥናት ጉዳዮች ዳይሬክተር ቶማስ ሐግሐመር አመልክተዋል። ስለ አልቃይዳ መሪዎች ያላቸውን ሐሳብ በስላቅ ሲናገሩ አሉ። ሐግሐመር አልኻሊፋ፣ የከሊፋው መንግሥት እነርሱን አይፈልጋቸውም፣ ይልቅ እነርሱ ናቸው አልኻሊፋውን የሚፈልጉት ይላሉ። ሐግሐመር እንደሚጠረጥሩት የአልባግዳዲ ጀብደኝነት የተናጡት ወጣት ሙስሊሞች ይበልጥ ፍቅር እንዲያድርባቸው አድርጎለታል። ምናልባትም ይላሉ ሀግ ሀመር በመከራከሪያቸው ከዚህ ከሪዮታ አለሙና ከፕሮፓጋንዳው ተቋም የሚፈሰው የበዛ ውረፋ አስገራሚ በሆነ ሁኔታ የተገፋ ሳያስመስለው አልቀረም። እናም የወጣቶቹ ምልምሎች ቀልብና መሳብ አተረፈለት። እስካሁን ላለው ጊዜ አልቃይዳ በአረቢያ ልሳነ ምድርን የመሳሰሉ ዋና ዋና የሚባሉ የአልቃይዳ ግብረ አበሮች አቋማቸውን ቀይረው ለእስላማዊ መንግሥት ወይም አይሲል እንዲገብሩ ከአልባግዳዲ እየቀረበላቸው ያለውን ጥሪ ተቋቁመው ቀጥለዋል። ውስጥ አዋቂዎች እንደሚሉት ግን ይህ ቡድንም ቢሆን የአረቢያው ልሳነ ምድር አልቃይዳ በመካከሉ ጤና ያለ አይመስልም። ወደ ተከታዩ የዓመቱ ደግሞ ግምገማ እናልፋለን። በብዙ የዩናይትድ ስቴትስ የምርጫ ዑደቶች አጠቃላይ የሆነ የኢሚግሬሽን ህግ እንዲወጣ ጥሪ ሲቀርብ ቆይተዋል። ጥሪው በተደጋጋሚ የሚቀርበው ደግሞ በሁለቱም የፖለቲካ ክንፍ ያሉት ወገኖች ስህተት መኖሩን ስለሚያምኑ ያ እንዲስተካከል ለማሳሰብ መሆኑም ተገልጿል። አንዳንድ ታዛቢዎች ግን ፕሬዚደንት ባራክ ኦባማ በቅርቡ ይፋ ያደረጉት ውሳኔ ህጋዊ ሰነድ የሌላቸው የውጭ አገር ዜጎች እንዳይባረሩ ለመከላከል ሲባል የወጣ ነው ይላሉ ታዛቢዎቹ አክለውም እርምጃው ከኮንግረሱ ጋር በመስማማት በኢሚግሬሽን ላይ ሊወጣ የሚችለውን ህግ የሚያበላሽ አካሄድ እንደሆነም አመልክተዋል የቪኦኤው ግሬድ ፍላክስ ከሂውስተን ቴክሳስ የዘገበውን አዲሱ አበበ ያቀርበዋል ፕሬዚዳንት ኦባማ በቅርቡ ይፋ ያደረጉት ውሳኔ ወደ አራት ሚሊዮን ያህል ዩናይትድ ስቴትስ ውስጥ የሚገኙ ህገ ወጥ ስደተኞችን ጊዜያዊ ከለላ የሚያሰጥ ነው። ይሁንና ካለ ኮንግረሱ የጋራ ስምምነት ፕሬዚዳንቱ ብቻቸውን አጠቃላይ የሆነ የኢሚግሬሽን ህግ ማውጣት አይችሉም። ባለፈው ህዳር በተካሄደው ምክር ቤታዊ የፕሬዚዳንቱ የአማካኝ ዘመን ምርጫ ወቅት በሁለቱም ምክር ቤቶች የብዙሃኑን ድምፅ ያሸነፉት ሪፐብሊካኖች በአፈ ጉባኤው ጆን ባይነር አማካኝነት መልስ ሰጥተዋል። የተበላሸውን የኢሚግሬሽን ስርዓት በጋራ ለማስተካከል እንደመጣር ፕሬዚዳንቱ በግላቸው እየተንቀሳቀሱ እንደሆነ ተናግረዋል። ዲሞክራሲያችን ግን እንደዛ አይደለም የሚሰራው። የፕሬዚዳንት ኦባማ አሰራር ብዙ ሰዎች ከተደበቁበት እንዲወጡ የሚያደርግ አካሄድ ነው የሚሉት ደግሞ በራይስ ዩኒቨርሲቲ የሚገኘው በቤከር ተቋም የሜክሲኮ ማዕከል ዲሬክተሩ ቶኒ ፓያን ናቸው። እነዚህ ሰዎች በመጠኑም ቢሆን ወደ ማህበረሰቡ ይገቡና በአሜሪካ ኢኮኖሚና ህብረተሰብ ውስጥ ይቀላቀላሉ። ነገር ግን ይህ ውጤታማ አይሆንም፤ ምክንያቱም የኢሚግሬሽንን ህግ ለማሻሻል የሚጥሩ ብዙ ሪፐብሊካኖችን ይበክላል። አንዳንድ ህጋዊ ያልሆኑ ስደተኞች የፕሬዝዳንቱን አካሄድ ቢደግፉትም ሌሎች ግን በጊዜያዊ ህግ ላይ የተደባለቀ ስሜት አላቸው። እኛ የምንፈልገው ሊረዳን የሚችል መፍትሄ ስለሆነ ፕሬዚዳንቱ ያን እንዲያደርጉ ነው የምንጠይቀው ያ ደግሞ ከኮንግረሱና ከሌሎችም አካላት ጋር መሆን ይኖርበታል ነው ያሉት። ቀደም ሲል የሰማችኋቸው አስተያየት ሰጪዎች በዚህ ለጊዜው በተወሰደ እርምጃ መሠረት ለሕጋዊ የመኖሪያ ፈቃድ ለማመልከት ችግር መኖሩን ቶኒ ፓያን ይናገራሉ። የግል መረጃዎቻቸውን አንዴ ለመንግሥት ካስረከቡ በኋላ መንግሥትም ማንነታቸውንና የት እንደሚገኙ ካወቀ ቀጣዩ ፕሬዚደንት ደግሞ ያን ጊዜያዊ ፈቃድ ለማራዘም ባይፈልግ አሁን የት እንደሚገኙ ይታወቃልና ፍቃዱን ለመከልከል ቀላል ይሆናል ማለት ነው። የሪፐብሊካኖች ፍላጎት ሌሎች እርምጃዎች ከመወሰዳቸው አስቀድሞ ከሜክሲኮ ጋር የሚያዋስነው ድንበር እንዲጠበቅ ነው። ይህን ስጋት ያመጣው ደግሞ በዚህ ዓመት መጀመሪያ ገደማ የማዕከላዊ አሜሪካ ስደተኞች በቴክሳስ ግዛት በኩል መግባታቸው ነው። ለዜግነት ጥያቄ መንገድ ይከፈት በማለት ዴሞክራቶች ያቀረቡት ሐሳብ ሪፐብሊካኖችን አስቆጥቷል። ይሄ በምርጫ ወቅት ቲፎዞ ለማበራከትና ድምፅ ለማግኘት የታቀደ ሐሳብ ነው ሲሉም ሪፐብሊካኖች ቅዋሚያቸውን ያቀርባሉ። የሂውስተኑ የኢሚግሬሽን ጠበቃ ቻርልስ ፎስተር ግን ብዙዎቹ ስደተኞች ሕጋዊ የመኖሪያ ፈቃድ ለማግኘት እንጂ ለአሜሪካ ዜግነት ብዙም አይጓጉ ይላሉ። የቀድሞው ፕሬዚደንት ሬጋን የፈረሙትን ትልቁን ሕጋዊ የመኖሪያ ፈቃድ ካየን ባለፉት አርባ ዓመታት ውስጥ ሰላሳ ከመቶ የሚሆኑት ብቻ ናቸው ዜጋ ለመሆን ያመለከቱት። የኢሚግሬሽን ጉዳይ በሪፐብሊካኖች መካከል መለያየትን አስከትሏል ይላሉ ፎስተር። የኢሚግሬሽን ሕግ እንዲሻሻል የንግዱ ማኅበረሰብ ይፈልጋል። በሪፐብሊካኑ ጎራ ደግሞ ማንኛውንም እርምጃ በጽኑ የሚቃወም ክፍል አለ። በዚህ በኢሚግሬሽን ጉዳይ ላይ በብዙሃን ሪፐብሊካኖች በተያዘው ኮንግረስና በፕሬዚዳንት ኦባማ መካከል በቀጣዩ ዓመት ጥቂት መግባባት፣ በተወሰኑ ነጥቦች ዙሪያ መስማማት ሊኖር ይችል ይሆናል። ዳሩ ግን ያ መሻሻልም ሆነ መስማማት ከ2016ቱ ፕሬዚዳንታዊ ምርጫ በፊት እውን የሚሆን አይመስልም። ክቡራትና ክቡራን አድማጮች እንግዲህ ዝግጅታችን ወደ መጠናቀቁ ነው። ከመሰነባበታችን በፊት አጠራጣሪ ያለመረጃ ያለ መረጃ ለመስጠት አንድ ዶላር ዛሬ በአማካይ ሀያ ብር ከ19 ሳንቲም ተመንዝሯል። ነገ አዲስ አበባ ከፍተኛ ሙቀቷ 23፣ ዝቅተኛ 8 ዲግሪ ሴልስየስ ይሆናል። ፀሐያማ ነች። ዝግጅታችን ለምሽቱ በዚሁ ተጠናቀቀ። ሰላም እንደናደረ ምንለው እኔ አዲሱ አበበና እኔም ሰሎሞን አባተነን፣ ነገ መደበኛው የቅዳሜ ምሽት ዝግጅታችን ይጠብቃችኋል። እንግዲህ ከኛ ቀጥሎ የትግርኛ ፕሮግራም አለ። በእኛ በኩል ሰላም በደና አደሩ። የአሜሪካ ድምፅ።